ይህ የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻንል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጳጉሜ 5 ቀን 2014 ዓ ም ዝግጅታችን ጀመረ። ክቡራትና ክቡራን አድማጮቻችን እንኳን ለ2015 አዲስ ዓመት አደረሳችሁ። መጪው ዓመት የደስታና የሰላም እንዲሁም የብልጽግና እንዲሆንላችሁ ከአሜሪካ ድምፅ መልካም ምኞታችንን እንገልጻለን። ክፉ የሚያስበውም ደግ የሚያስብበት ዘመን፣ ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን። 2015 መንግስት አላይስጠው የጀመረው መቀጠል አለበት፣ በሰላምን በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? ያልፋል፣ ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን፣ እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት ዛሬ እያጠናቀቅን ያለውን የ2014 ዓመተ ምሕረት በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር ከገለጹ የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያንን ከተናገሩት ነበር የሰማችሁት። በርካታ አስተያየቶችን ሰብስበናል፣ በምሽቱ ፕሮግራም ይዘነዋል። ሰብሬ አመሰግናለሁ። የዘንድሮ የአመት በዓል አዲስ አመት ዋዜማ ላይ ያለ ነው። የዘንድሮ የአመት በዓል ገበያ እንዴት ምን ይመስላል? ምንም አይሉም። ያው እቃ ጨመረ። ገበያ እስከዚህ ነው። በዓል ብር ስለጠፋ እቃ ተወደደ፣ ከዱሮ በላይ ጨምሯል። አሁን የሰማችኋቸው ደግሞ የአመት በዓሉን ገበያ በተመለከተ ከድሬዳዋ ያነጋገርናቸው ናቸው። ሰላም ጤና ስጥልኝ ክብራትና ክብራን። ዛሬ ቅዳሜ ጳጉሜ 5 2014 ዓ ም የአዲስ ዓመት ዋዜማ ነው። አስተናጋጃችሁ እንግዶ ወልዴ ነኝ። በድጋሚ መልካም አዲስ ዓመት እመኛለሁ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ ግብዣይ ነው። አሁን የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ። ያልተናበሻችሁ አድማጮች የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። በሰሜናዊ የማሊ ክፍል በሚገኝ አንድ ከተማ ላይ ከእስላማዊ መንግስት ጋር ቁርኝት ያለው ጂሃዲስት ቡድን ባደረሰው ጥቃት በደርዘን የሚቆጠሩ ንጹሓን ዜጎች መገደላቸውን የአካባቢው ባለስልጣናትና አንድ የታጣቂ ቡድን መሪ አስታውቀዋል። በሳህል ቀጠና የሚንቀሳቀሰው እስላማዊ መንግስት ጋው ከተሰኘው ከተማ በ150 ኪሎ ሜትር ርቀት ላይ በምትገኘው ታላታይ ከተማ ይህን ያህል መጠን ያለው ጥቃት ሲያደርስ የመጀመሪያው ነው። ጂሃዲስቶቹ ማክሰኞ ለት ከአልቃይዳ ጋር ቁርኝት ካለው እስላም ለሙስሊሞች ቡድን ከተሰኘ ተቀናቃኛቸውና ሌሎች ታጣቂ ቡድኖች ጋር ከፍተኛ ውጊያ አካሂደው እንደነበር ሁኔታውን በቅርብ የሚከታተሉ የሚሉ አካላት ተናግረዋል። ውጊያው ለሶስት ሰዓታት ከተካሄደ በኋላ ግን በሞተር ብስክሌት ድንገት ከተማዋን የወረሩት የእስላማዊ መንግስት ተዋጊዎች ከተማዋን መቆጣጠር ችለዋል። በግጭቱ የተገደሉ ሰዎች ቁጥር እስካሁን በውል ባይታወቅም፣ የአካባቢው ባለስልጣናት አርባ አምስት ንጹሐን ዜጎች መገደላቸውን ሲያስታውቁ ሌላ ታጣቂ ቡድን ሟቾቹ ሰላሳ መሆናቸውን ተናግረዋል። ቻርልስ ንጉስ መሆናቸው በይፋ ታወጀ። የዳግማዊት ንግስት ኤልሳቤጥ ህይወት ማለፉን ተከትሎ ልጃቸው ቻርልስ ዛሬ በለንደን ቅዱስ ጄምስ ቤተ መንግስት በተካሄደ ስነ ስርዓት ንግስናቸውን ተቀብለዋል። ንጉስ ቻርልስ እናታቸው ሐሙስ ለት ማረፋቸውን ተከትሎ ወዲያውኑ ንጉስ የሆኑ ሲሆን ከዚህ በኋላ ሳልሳዊ ንጉስ ቻርልስ በመባል ይጠራሉ። ቅዳሜ ዕለት ንግስናውን ባወጀው ጉባኤ የተካሄደው ስነ ስርዓት በቴሌቪዥን በቀጥታ የተላለፈው ለመጀመሪያ ጊዜ ነው። የ73 ዓመት እድሜ ያላቸው ቻርልስ ንግስና ለመቀበል በእድሜ የገፉ የመጀመሪያው ንጉስ ሲሆኑ እናታቸው በ96 ዓመታቸው ህይወታቸው እስካለፈበት ጊዜ ድረስ ላለፉት ሰባት አስርተ ዓመታት እንዳደረጉት በታማኝነት በአክብሮትና በፍቅር እንደሚያገለግሉ ተናግረዋል። ቻርልስ አርብ ለት ከባለቤታቸው ካሚላ ጋር በመሆን ስኮትላንድ ከሚገኘው ባልሞራል ካስል የተሰኘው መኖሪያ ቤታቸው ተነስተው ለንደን የሚገኘው ቤተ መንግስት ሲደርሱ በርካቶች መልካም ምኞት ገልጸውላቸዋል። አርብ ለት በቅዱስ ጳውሎስ ካቴድራል ለንግስቷ ማስታወሻ በተካሄደ ስነ ስርዓት ላይ ወደ ሁለት ሺህ የሚጠጉ ሰዎች መገኘታቸው ታውቋል። የዳግማዊት ንግስት ኤልሳቤት የቀብር ስነ ስርዓት በመጪዎቹ ቀናት የሚካሄድ ሲሆን ሌሎች ንጉሳዊ ቤተሰቦችን ያሉና ክቡራን እንግዶች ይገኛሉ ተብሎ ይጠበቃል። ፕሬዚዳንት ጆ ባይደንም ለቀብሩ ወደ እንግሊዝ እንደሚጓዙ አስታውቀዋል። ይህ በእንዲህ እንዳለ አውስትራሊያኖች በንግስት ኤልሳቤጥ ሞት በከፍተኛ ሁኔታ ማዘናቸው ተገልጿል። የሀገሪቱ የፖለቲካ አመራሮች ሐዘናቸውን ለመግለጽ ዛሬ በፌዴራል ፓርላማቸው ጉንጉን አበባ ያኖሩ ሲሆን ጠቅላይ ሚኒስትሩ አንቶኒ አልባኒዝ ንግስቷ አውስትራሊያኖች ጎርፍና ሰደድ እሳት በመሳሰሉ አሳዛኝ አደጋዎች ውስጥ ሲያልፉ አሳይታ የነበረውን ርኅራሄ አስታውሰዋል። እንደ አውሮፓውያን አቆጣጠር በ1954 አውስትራሊያን በመጎብኘት ምክንያት ንግስት ኤልሳቤጥ የመጀመሪያዋ የእንግሊዝ ንጉሳዊ ቤተሰብ ሲሆኑ በወቅቱ ወደ ሰባ ከመቶ የሚገመት ሕዝብ እሳቸውን ለማየት አደባባይ ወጥቶ ነበር። በኒውዮርክ ከተማ አቅራቢያ ተጨማሪ ቆሻሻ ውሃ ውስጥ የፖሊዮ ቫይረስ መገኘቱ ተገለጸ። ለህይወት አስጊ የሆነውን በሽታ የሚያስከትለው ቫይረስ በተለያዩ ከተሞች መገኘቱን ተከትሎ ፖሊዮን ለመዋጋት የሚደረገው ጥረት ተጠናክሮ መቀጠሉን በዩናይትድ ስቴትስ የኒውዮርክ ግዛት አስተዳዳሪ ካቲ ሆኩል አርብ ዕለት አስታውቀዋል። ከአስር አመት በኋላ በሐምሌ ወር ላይ በሰሜናዊው የኒውዮርክ ክፍል በሚገኘው ሮክላንድ ካውንቲ የመጀመሪያው የፖሊዮ ቫይረስ መገኘቱን ተከትሎ የጤና ባለሙያዎች በፍሳሽ ውሃዎች አካባቢ ቫይረሱ ይገኝ እንደሆን ምርመራ ማድረግ የጀመሩ ሲሆን በኒውዮርክ ምስራቃዊ ክፍል በሚገኘው ሎንግ አይላንድ ውስጥ ናሳ በተባለ አካባቢ የተሰበሰበ ቆሻሻ ውሃ ውስጥ ቫይረሱ ተገኝቷል። ቀደም ሲልም ሮክላንድ፣ ኦሬንጅ እና ሱሊቫን ከተሰኙ አካባቢዎች ከተሰበሰበው ቆሻሻ ውሃ ውስጥ መገኘቱ ይታወሳል። ይህን ተከትሎ ሆኩል የጤና ሰራተኞች፣ አዋላጆችና የመድኃኒት ባለሙያዎች የፖሊዮ ክትባት መስጠት የሚያስችላቸው አስቸኳይ ጊዜ አውጀዋል የጤና ባለሙያ ሁለት ወር የሞላቸውን ህጻናት ጨምሮ ያልተከተቡ የኒውዮርክ ነዋሪዎች፣ ነፍሰ ጡር እናቶች እና ሌሎች የክትባት ሂደታቸውን ያላጠናቀቁ በሙሉ በአስቸኳይ መከተብ እንዳለባቸው ያስታወቁ ሲሆን የጤና ሰራተኞች እና በፖሊዮ ከተጠቁ ሰዎች ጋር በቅርበት የሚሰሩ ሰዎች ደግሞ ተጨማሪ የማጠናከሪያ ክትባት እንዲወስዱ አሳስበዋል። በኒውዮርክ ግዛት የሚኖሩ 79 ከመቶ የሚሆኑ ሰዎች የፖሊዮ ክትባት የወሰዱ ሲሆን ቫይረሱ በተገኘባቸው አካባቢዎች ክትባቱን የወሰዱ ሰዎች ቁጥር ግን ዝቅተኛ ነው። ባለስልጣናት በመቶዎች የሚቆጠሩ ሰዎች በፖሊዮ ተይዘው ምንም ምልክት የማይታይባቸው ሊሆን እንደሚችል ገልጸው ሆኖም በቀናትና በሳምንታት ጊዜ ውስጥ ቫይረሱን ለሌሎች ሰዎች ሊያስተላልፉ እንደሚችሉ አመልክተዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጳጉሜ አምስት ቀን 2014 ዓ ም ዝግጅታችንን ነው። ዛሬ የጨረስ ነው የ2014 ዓ.ም በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን ተናግረዋል። ነገ እሁድ የሚጀት የተሻለ እንደሚሆን ተስፋቸውን ገልጸዋል። አዲሱ የ2015 ዓ.ም የሰሜን ኢትዮጵያው ጦርነት ሰላማዊ እልባት የሚያገኝበት እንዲሆን ምኞታቸውን ያንጸባረቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን ተሳኩ ያሏቸውን የህዳሴውን ግድም ሙሌት የመሳሰሉ ክንውኖች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓ ም ነገ ለመቀበል እየተዘጋጁ ባሉበት በዚህ ባሳለፍነው ሳምንት የአሮጌውን የ2014 ግምገማቸውን እና ለ2015 ያላቸውን ምኞታቸውን ያጋሩናል። ቀጣዩ ዘገባ ኬኔዲ አባተ የአዲስ አበባ ነዋሪዎችን አስተያየት ያሰባሰበበት ነው። አሮጌው 2014 ዓ.ም ተጠናቆ አዲሱ ዓመት ሊገባ በዋዜማው ላይ እንገኛለን። ያለፈው ዓመት ታዲያ ኢትዮጵያውያን ብዙም በመልካምነቱ የሚያስታውሱት አይደለም። በአዲስ አበባ ያነጋገር ናቸው አስተያየት ሰጪዎችም ይህንኑ ያረጋግጣሉ። ጌታቸው ተክሎ ይባላል። ነው 2014 እንግዲህ ሀገራችን በተለያየ መንገድ፣ የሰላም ጉዳይም በብዙ መልኩ አስቸጋሪ ነገር ውስጥ ነው የገባቸው። ሀገራችን የኑሮ ውድነትም ኑሮ ሀገራችን ላይ ደግሞ ያለው ከሌላው ዓለም የሚለየው ምንድን ነው? በሌላው ዓለም ስታይ ሲቀንስ ይቀንሳል፣ ሲጨምር ይጨምራል። እኛ ጋ ግን ከጨመረ ጨመረ ነው እና ሀገራችን ያሳለፈችበትን የ2014 ከሰላሙም አንጻር የኑሮ ውድነቱን ሁሉ ነገር ነው እንትን ውስጥ የገባው። ስሜ ሻረግ ይባላል። እንግዲህ 2014 አልሐምዱሊላ ረብልዓለሚን በክፉም በደግም አልፈን ይኸው ለዚህ ደርሰናል እና በጣም ከባድ ጊዜ ነበር። በጣም አስቸጋሪ ጊዜ ነበረ እና ያን ሁሉ አልፈን እንግዲህ አላህ ካለ ወደ 2015 እየሄድን ነው። የኑሮ ሁኔታ ካልክ ደግሞ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በጣም አስቸጋሪ እሻሁን በየወፍጮ ቤቱ በየሸማቹ ጤፍ የለም፣ ጤፍ ተወዷል። እህል እንዳለ ቀጥሏል፣ እንዳለ ተወዷል። እውነት ነው የምልህ አሁን ለምሳሌ ስኳር ማለት ነው። አንደኛ ነገር በኩፖንም ቢሆን ሁለት ኪሎ ኪሎ እየተሰጠ ነው። ይሁንና ያም እንዳለ ሆኖ ቢዳረስ ጥሩ ነው። አንድ ሰው ግን አንድ አንድ ኪሎ አንድ መቶ ሰላሳ ብር ገዝቶ አይችልም። መንግስት ያን ያን ነገር ማየት አለበት ስለዚህ መሆን የለበትም የሀገራችን ጉዳይ ይታይ እኛ ድሃ ነን ለሀገራችን ድዋ እያደረግን ነው አገር ሰላም ይሁን ብለን ስሜ አብራራ ጎድ ይባላል 2014 ብዙ የሚያስደስት ነገር የለው ስፔሻሊ በዚህ በጦርነት ባለው ሁኔታ ያው መልካም ነገሮች ቢኖሩት ደግሞ በተጓዳኝ ያው የተለያዩ ክፍተቶች ኖረውበት ያለፈበት አመት ነውና ወደ መጨረሻው አካባቢ ደግሞ አሁን ያለውን የጦርነት ሁኔታ ስትመለከተው 2014 ጥሩ ያልነበረ ሆኖ ነው ያየው። መልካም ነገሩ ደግሞ የአባይ ግድብ ሶስተኛ ዙር ሙሌት መከናወኑ ተስፋ ሰጪ ደስ የሚል ነገር ሆኖ እንግዲህ ወደፊት ከዚህ የተሻለ ነገር እንጠብቃለን። መሰረት እባላለሁ መሰረት መኩሪያ 2014 ዓ ም ቆንጆ አልነበረም በብዙ በብዙ አንግል ስትመለከተው ብዙ ስቅቅ የሚያደርግ ነገር አለ ብዙ ደስ የማይሉ ነገሮች አሉ ስለ ሰላም ጉዳይ ስለ ሁሉ ነገር አስተያየት ሰጪዎቹ የአዲስ አመት ምኞታቸውንና ተስፋቸውንም አብራርተዋል 2015 ተስፋ የማረገው ነገር ምን ነው? አሁን በሰሜኑ የክፍል ያለው የውጊያ ሁኔታ ተጠናቆ ከዛ በኋላ የሀገራችን ህዝብ ሰላማዊ ኑሮና መንግስት ደግሞ የያዘው አሁን በመስኖ በተለያየ በረሃማ አካባቢ የሚደረገው የስንዴ ምርት በዛ ከቀጠለበት አገራችን አይደለም ለኢትዮጵያ፣ ለአፍሪካ የምትበቃ አገር ናት። እኛ ያጣነው ሰላም ነው። ሰላም ደግሞ ለማግኘት ሁሉም የፖለቲካ ድርጅት ወደ አንድ መልኩ መጥተው ህዝብን በሰላም የሚመሩበት መንገድ የሚመርጡበት መንገድ እንዲሆን እመኛለሁ። ክፉ የሚያስበውም ደግ የሚያስብበት ዘመን፣ ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን። 2015 መንግስት አላህ ይስጠው የጀመረው መቀጠል አለበት፣ በሰላምም በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? እህትና ወንድም ነው። እኛ የአንድ እናት ልጆችነን የአንድ የም የኢትዮጵያ ልጆችነን ሰላም አላህ ሰላሙን ያወርደው። 2015 የሰላም የብልጽግና የበረካ የጤና አገራችን ሰላምን የምንሆንበት ሁላችንም ብሔር ብሔረሰቦች አንድ የምንሆንበት ዘመን ያርግልን። ችግርን አልፈን ጦርነቱንም አልፈን ለሰላም የምንበቃበት ጊዜ አላያርገን። ወንድሞቻችንም አይለቁብን። መከላከያም እኛም የወለድነው ነው። እኛም ከእኛም ማፀን የወጣ ነው። አይሙትብን፣ አይለቅብን። ሁሉም የትግራይም፣ ሁሉም አንድ ነን። አላህ አንድ ያርገን፣ ያዋደን፣ ፍቅራችን ሰላማችንን ያብዛው። አመሰግናለሁ። 2015 ሁሉም ሰው በሰላም ወጥቶ ገብቶ የሚፈልገውን ነገር ተንቀሳቅሶ ዘመዶቹን ክፍለ ሀገር ሄዶ አይቶ የሚሰራውን ስራ በአግባብ ሰርቶ በሰላም እንዲኖር እመኛለሁ። እግዚአብሔር ሀገር ሰላም እንዲያደርግ ሁሉም በቃ ሰላም የሰላም ጥሪ ተቀብሎ ሰላም ቢሆን እና ሁሉም ሰው ሰላም ቢሆን ደስ ይለኛል በቃ። እና አገራችን ደግሞ ከፍ ብላ ማየት ፈልጋለሁኝ የምመኘው ነገር ምንድን ነው ማንም ሰው የሞት አልልም የምንዋጋውም ራሱን ችሎ ከራሱ ጋር ነው በአንድነት አምነን የእኔ ክልል የዛ ክልል ሳይባባል እንደ ኢትዮጵያ እንደ ኢትዮጵያዊነት አስበን ከኖረን የተሻለ ነው ብዬ አምናለሁ አጠቃላይ ግለሰቦች ለራሳቸው ጥቅም ለራሳቸው ጥቅም የተወሰኑ ሰዎች ካልሆኑ በስተቀር ይሄን ጦርነት በእርግጠኝነት የኢትዮጵያ ሕዝብ ሙሉ ለሙሉ የሚፈልገው አይደለም ብዬ አምናለሁ። ኢኮኖሚካሊ ተስተካክለን በሰላም የምንኖር ወተን የምንገባ እንደዚህ አይነት ነገሮችን እመኛለሁ። 2015 አለ እዛ ትንሽ ያስቸግራል ብዬ አምናለሁ። ስለዚህ ጦርነቱ ቶሎ የሚያበቃበትን መንገድ ሆፕፉሊ እንጠብቃለን። ያልፋል፣ እርግጠኛ ነኝ ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ሊነጋ ሲል ይጨልማል ከብሔርተኝነት ጸድተን፣ እንደ ኢትዮጵያ አይነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት። 2014 ዓ ም ከ2013 የተሻገረውን የሰሜን ኢትዮጵያ ጦርነት ተቀብሎ ሲያስተናግድ የተጠናቀቀ አመት ነው። ከየካቲት ወር ጀምሮ ተስፋ የተጣለበትና ለአምስት ወራት የቆየው የሰብአዊነት የተናጥል ተኩስ አቁም ስምምነት ተጥሶ አመቱ ከማለቁ ከጥቂት ቀናት አስቀድሞ ጦርነቱ ዳግም መቀስቀሱና በተለያዩ አቅጣጫዎች ተስፋፍቶ መቀጠሉ ይታወቃል። በኦሮሚያ ክልል ወለጋ ዞኖች የተፈጸሙ የበርካታ ንጹሐን ሰዎች ግድያና በአካባቢው አሁንም ድረስ ያለው አለመረጋጋት አሮጌው ዓመት ጥሏቸው ካለፋቸው ክስተቶች መካከል ጥቂቶቹ ናቸው። የኑሮ ውድነትም በዚሁ በተጠናቀቀው አመት ከፍተኛ ደረጃ ላይ ስለ መድረሱ ይነገራል። ይሁን እንጂ በፈተናዎች መሀል የህዳሴ ግድብ አንድ እርምጃ ወደፊት የተራመደበት ዓመትም ነው 2014። አዲሱ ዓመት 2015ስ ምን ክስተቶችን ያስተናግዳል? ወደፊት የሚታይ ነው። Lamerika dünnt, Kennedy aberte, at dies aber bang. ድሬዳዋ ከተማ የበዓል ዋዜማ ገበያ በቂ አቅርቦት የታየበት ሆኖም ግን የሸማቾች ቁጥር የቀነሰበት ነው ተብሏል። ይህ ግን የምጣኔ ሀብት ባለሙያዎች እንደሚናገሩት የአጠቃላይ የኑሮ ውድነቱ ነጸብራቅ ነው። አዲስ ቸኮል ነው ዘገባውን የላከል። በድሬዳዋ ከተማ እንስሳት ለገበያ የሚቀርቡባቸው ገበያዎች ወይም ጀላባዎች በዋበሪ ሰባተኛና ሃይስኩል ላይ ይገኛሉ። በከተማ አማካኝ ስፍራ የሚገኙ ዋበሪ ገበያ ላይ ሰንጋዎች፣ ፍየልና በጎች በበቂ ሁኔታ ቀርበው ተመልክተናል። በመጀመሪያ የጠየቅ ነው የሰንጋና ወይፈን ዋጋን ነበር። ነጋሽ ወልደማርያም እባላለሁ። አጀላባ ነጋዴም ነኝ ደላላም ነኝ። ስለዚህ አሁን ይሄ ለምሳሌ ከ30 ሺህ እስከ 40 ሺህ ከዛ ደግሞ ወደ 45 ሺህ ይሄዳል። ከዛ ደግሞ እየቀነሰ ሚሄድም አለ። ቀይዋ እሷ ወደ 20 ሺህ፣ 25 ሺህ እስከ 25000 በቃ፣ እነዚህ ደግሞ እስከ 20 ወይፈን ትናንሾቹ ትንንሾቹ ደግሞ እስከ እዛው ነው እዛ ገደማ። ከዛ ውጭ የለም፣ ሀ ዓመታቸ አይገኝም፣ የለም አይደለም፣ ከሀያ በታች። ከፍተኛስ በጣም ትልቅ የሚባለው ሰንጋ አርባ ሺ አርባ ሺ ሀምሳ ሺ ብዙ ገዢ አለ ዘንድሮ። እስከዚህ የገበያው አብዛኛውን ስፍራ የሸፈኑት ፍየሎችም በብዛት ሆነ በአይነት በርከት ብለው ቀርበዋል። ግሩም አይለ እዚህ ጀለባ ነው የምትሰራው። እንዴት ነው የዘንድሮ አመት ባል ገበያ አቅርቦቱ? በጣም ቆንጆ ነው። ከብት አለ በደንብ ይገባል። ዋጋው ትንሽ እንትን ብልም በደንብ ይገባል። ከብት ዋጋውስ በፊት ከነበረው አንጻር እንዴት ነው? ከአምና ትንሽ ለውጥ አለው። ትንሽ ጨመራል እንጂ አልቀነሰም። አምና ይሻላል ትንሽ እንትን በማለት ዘንድሮ ደግሞ ያው ድርቅም ስለሆነ እና ትንሽ በሌላ እቃ ላይ የጨመረ እንትን ነው። ገበሬውም አይለቅም። ለምን ይህን ሽጦ ነው ገበሬው ይለትንትንን የምጠቀምበት። ስለዚህ በዚህ ዋጋ ስንሸጥ ገበያ ላይ ስንወጣ ምንም ስለማይገዛለን በዚህ ዋጋ ከመሸጥ እናስቀምጣለን ምናምን ስለምሉ ያው የግድ ትንሽ ጨመራ አድርገን ገዝቼ ያመጣ ነው። ዋጋቸውስ እንዴት ነው? እስካሁን በጣም ከፍተኛ ትላልቅ ሙክቶች፣ መካከለኛ፣ ትናንሾች ከስንት እስከ ስንት? ይሄ እንደዚህ ነው እያልክ እስከ 12 እስከ 13 ከዛ በታች ከዛ በላይ የለም። እና 9 8 10 11 እስከ ሰባትም እስከ ስድስትም አለ ሰው እንዳቅሙ። ገዥስ? ብዙ ገዥ አለ። ከዚህ በፊት ከነበረው አንጻር የዘንድሮ ገዥ ምን ያህል ገዥ ነው? ምንም እንኳ በድሬዳዋ በጎች ለዓመት ባል መጠቀም የተለመደ ባይሆንም በገበያው ግን በጎች በበቂ ሁኔታ ቀርበዋል። የፍሬም ነገር ይባላል። እንዴት ነው የበግ ገበያ? የበግና የፍየል ገበያ ዘንድሮ ፍየሉ የበግ ገበያ ትንሽ አውቅነት ይላል። እና ተለቅ ያለው አሁን ተለቅ ያለ ነው እስከ 7000 8000 ብር ትልቁ በግ ማለት ነው። ትልቁ እስከ 9 እስከ 10 ሺህ ማለት መካከለኛው እስከ 5 ሺህ ትናንሽ ደግሞ 3 ሺህ እና 4 ሺህ ፍየል ሊገዙ መጡ ባዶ እጃቸውን የተመለሱ ሸማቾችንም አግኝተን ነበር። እኔ ፈይሰል ሁሴን ይባላል። እንዴት ነው ዘንድሮ የአዲስ ዓመት ገበያ? ጽንዱ ውድ ነው። ያልተወደደ ነገር ደግሞ የለም። ግን የሚበልጠ ደግሞ በአሁኑ ሰዓት ደግሞ እንደዚህ ፍየነ ክትደሞች በጣም ውድ ሆኑ። ቢያንስ አሁን እንደዚህ ስምንት ምናምን አስር ምናምን የሚጠሩልት በጣም ትንሽ ናቸው። ግን የሆነ ወደ አስራ አምስት ምናምን ናቸው በአሁኑ ሰዓት ነው ያሉት። ግን በጣም ውድ ነው። ሲጀምር በጣም ተወደዋል። ገዛቸው አሁን አልገዛን። በቃ ስነጌች የክና ደርጋ ብለን እየሄድን ነው። ነገ እንመልሳለን። ዛሬ በቃ ምን ሞፈር ሆነ። ዛሬ ባያችሁት ገበያ አትገዙም አለ። በፍየልና ሰንጋ ገበያዎች ላይ በቂ አቅርቦት ቢኖርም በአቅርቦቱ ልክ ሸማቾች አለመኖራቸው እንዲሁም በሁሉም ላይ ዋጋ ጭማሪ መስተዋሉ የጋራ ባህሪዎቻቸው ናቸው። የአትክልት ውጤቶች፣ እህል፣ ዶሮ፣ ቅቤና የመሳሰሉት ምርቶች ለገበያ የሚቀርቡበት ትልቁ የድሬዳዋ ገበያ ቀፊራ ላይም ተገኝተን የዋጋ ዳስ አካሄደ ነበር። አዜብ ሚሊዮን እባላለሁ። እዚህ ቀፊራ ነው ያገኘሁት። ስንት ነው ኪሎ? ከዚህ በፊት ስንት ነበር? ይባላለሁ እሺ፣ እንዴት ነው የዘንድሮ ያመት በዓል ገበያ? የድሮ ገበያ ቆንጆ ነው። ዋጋቸው ከዚህ በፊት ከነበረው ጨምሯል ወይስ በአዘቦት ከነበረው ወይስ እንዴት ነው? አሁን ትናንትና ዋጋ ጨምሮ ነበረ። ዛሬ ደግሞ ቅናሽ ነው። ይሄ የአበሻ ማለት ነው። ይሄ የአበሻ አሁን ብናገኝ እስከ 250 200 ይሸጣል። ሴት ነች። የፈረንጅ ደግሞ ወንድ ባለ ሰባት መቶ ብር ይሸጣል። እስከ ስድስት ይሸጣለን። አሁንና የትናንትናና ዛሬ አንድ አይደለም። ዛሬ ዛሬ ገበያ ቀንሰዋል። ገዢ ግን አለ። በዛው ልክ አለ። አዎ፣ እየገዙ ነው። ግማሾችም እየመጡ ይገዙ ነው። ግማሾቹም ደግሞ ከቀስተራ እየገዙ እየይዞ ይሄዳሉ። እና በዛ ድሮ ከነበረው አመት ገበያ ላይ ብዙ በዛ። ዛሬ ዶሮ በዛ። ትናንት በዘንድሮ አመት በዓል ከፍተኛ ጭማሪ የታየባቸው የአትክልት ውጤቶች ናቸው። ሰብሬ አል ይባላለው። ሰብሬ፣ አመሰግናለሁ። የዘንድሮ የአመት በዓል አዲስ አመት ዋዜማ ላይ ያለ ነው። የዘንድሮ የአመት በዓል ገበያ እንዴት፣ ምን ይመስላል? ምንም አይልም። ያው እቃ ጨመረ፣ ገበያ እስከዚህ ነው። በዓል ብር ስለጠፋ እቃ ተወደደ፣ ከድሮ በላይ ጨምሯል። ቲማቲም አሁን ቲማቲም አምስት ሺህ ነበረ፣ አራት ሺህ አምስት መቶ ዛሬ ነው የሆነ አምስት መቶ ብር ነው። ድንችስ ድንቹ አልጨመረም መቶ ብር ነው በሁሉም ገበያዎች ላይ በቂ አቅርቦት ኖሮ ሸማቾች ግን በዚያ ልክ ካለመብዛታቸው ጠቅላላ እንደ ሀገር የምንገኝበት ኢኮኖሚያዊ ሁኔታ ነጽብራቅ እንደሆነ ነው የድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ አቶ ሁለምን አይለገሰ የሚናገሩት። ለሀገሪቱ ውስጥ ባለው ነባራዊ ሁኔታ የሰው የኑሮ ደረጃ በጣም የተመሰቃቀለ ከመሆኑ ጋር ተያይዞ በዓል እንደ ድሮ በደረራ ሁኔታ የተከበረ አይደለም። የተወሰኑ ሰዎች ሊያከብሩ ይችላሉ፣ ግን ከታች ያለው ማጆሪቲው እንደዚህ አይነት ነገሮችን እንዳያከብር እንዳየኸው የሸቀጦች እና ሌሎች ለበዓል የሚያስፈልጉ ነገሮች እንዳልከው በሬ፣ ፍየል፣ በግ እነዚህ ነገሮች በሚገርም ሁኔታ እየጨመሩ እየሄዱ ነው እንጂ የቀንሰው አይደለም። ከምንም በላይ ማህበረሰቡ ያለበት ከጦርነቱ ጋርም ተያይዞ ሊሆን ይችላል ከየዋጋ ግሽበት ደግሞ ከሚታየው እጥፍ እጥፍ በየጊዜው ለምሳሌ አምና የምናውቀው ነገር ዘንድሮ በእጥፍ ጨምሮ ቁጭ እያለ ባለበት ሁኔታ የሰው ኢንካም ደግሞ በዛው ልክ ባልጨመረበት ሁኔታ እነህ ነገሮች እየጨመሩ በመጡ ቁጥር የሰዎች በዓልን ማክበር እንደ ቅንጦት ሆኖ ነው እየታየ ያለው ያምንን ያሳያል ዜጎቹ ያሉበትን ሁኔታ የኑሮ ስታተስ በጣም ኑሮ በጣም ከብዶ እንደመጣ፣ እንደ ሀገርም በጣም ከባድ ሁኔታ ላይ እንዳለን ያሳያል። ኢኮኖሚካሊ በተለይ በምሽወትም ተጨምሮ ይሄ ጦርና የጦር ኢኮኖሚ ተጨምሮ የማህበረሰቡ ገቢ መቀነስ በዛው ላይ ተያይዞ በጣም ከባድ ሁኔታ ነው ያለው። አቶ ወለመናይ መንግስት የፖሊሲ ማሻሻያ ስለማድረግ ማሰብ እንዳለበት ይመክራሉ። የድሬዳዋ አስተዳደር ዘይትና ስኳርን ገበያ ላይ ከሚሸጡበት ባነሱ ዋጋ አቅርቦ ሰዎች የረጃጅም ሰልፎችን ተሰልፈው ሲሸምቱ ተመልክተናል። ከዚያ ውጪ ገበያውን ለማረጋጋት ሊወሰዱ ስለሚችሉ ተጨማሪ እርምጃዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እያደመጣቸው ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአዲስ ዓመት ዋዜማ ስርጭትን ነው። የምሽቱ አስተናጋጃችሁ እንግድ ወልዴ ነኝ። እስኪ አሁን ደግሞ በአዲስ ዓመት ሙዚቃ ረፍት እናርግ። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዲህ ወልዴ ነኝ። በፕሮግራማችን ላይ አስተያየት የመስጠት ከፈለጋችሁ በምን አድራሻ እንደምታገኙን እናስተዋውቃችሁ።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 ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች አሁን ወደ ደሴ ወደሚወስደን የነዋሪዎች የአዲስ ዓመት አስተያየት እናምራ። ዓመቱ ተስፋም ስጋትም የተንጸባረቀበት የሰዎች ህይወት መጥፋትና የንብረት ውድመት ያጋጠመበት፣ ከጦርነቱ ባለፈ ከፍተኛ የኑሮ ውድነት የታየበት እንደነበር የገለጹ የደሴ ከተማ ነዋሪዎች መጪው ዓመት ከጦርነት የጸዳ ሰላም የተረጋገጠበት እንደሚሆን ተስፋቸውን ገልጸዋል። ይህን ዝግጅት ያዘጋጀልን መስፍን አድራጌ ነው፣ እንደሚከተለው ያቀርበዋል። ስሜ ይመር ሰይድ ይባላል። 2014 በተለይ የአማራ ህዝብ ለመፈናቀል ለንብረት ውድመት ህጻናት፣ ሴቶች፣ እናቶች ያላግባብ በህወሀት ተደፍረዋል። ወለጋ አካባቢ የወሎ ተወላጆች ህጻናት የመጨፍጨፍ የመታረድ እናቶች ለተለያየ እንግልት ተዳርገዋል። እንደ አማራ ህዝብ ጥቃት ደርሶበታል። የተፈናቀሉ ወንድሞቹንም ከወለጋም ከዚህም የመጡትን የአልባሳት ድጋፍ ገንዘብ በማዋጣት በመደገፍ ዜጎቹ እንዲያገግሙ ሞራላቸውን እንዳይነካ ወደ ነበሩበትም እንዲመለሱ የተደረጉ። ስሜ ትህትና ይመር ነው። የምኖረው ደሴ ከተማ። ሁለት ሺ አስራ አራት አመተ ምህረት ያለፈበት በጣም ከበድ ያለ ማለት ነው። ለማንኛውም ሰብዓዊ አስተሳሰብ ላለው ሰው በጣም ከባድ የሰቆቃ ዘመን ጦርነትን የምናስብበት ችግርን የምናስብበት በጣም አስከፊ ሆኖ ነበር ያለፈው እና ነበረው ሁኔታ ራሱ የኑሮ ውድነት በጣም በጦርነቱ ምክንያት በጣም ተፈናቃይ ከመብዛቱም የተነሳ ከፍተኛ የኑሮ ውድነት የነበረበት ተፈናቃይ ከተማውን ያጥለቀለቀበት ኗሪው በራሱ ኑሮ ይንገፋለሁ ወይ ብሎ የሚያስብበት በጣም ከባድ ጊዜ ሆኖ ነበር ያለፈው። ጦርነቱን በተመሳሳይ ለህጻናት ለአረጋውያን፣ ለሴቶች በጣም አስከፊ አሰቃቂ ከዛሬ ነገ የምናልፍ ሳይመስለን ነው ሁለት ሺ አስራ አራትን ያሳለፍነው። አሸብን መሐመድ እባላለሁ የዙሄ ደሴ ከተማ ነዋሪ ነኝ። ሁለት ሺ አስራ አራት ዓመተ ምሕረትን ፈጣሪ ይመስገን በጣም የጭንቅ ጊዜ ነበረ። ጭንቁም በልአ ከውስጥ ይመነጫል። ከውስጥ ከኢትዮጵያ ከራሷ የፈለቀ በላአ ነበረ። ያንን ክፉ ነገር በመቋቋምና ወገኖቻችን ሲጨፈጨፉ በወለጋ፣ በአፋር፣ በአማራ ክልል ሲጨፈጨፉ አንገታችን ደፍተን ያሳለፍንበት፣ ለፈጣሪ አምላክ የነገርንበት፣ በክርስቲያን የጸለይንበት፣ ክርስቲያኑ ሙስሊሙ ዱዓ ያደረግንበት። ከዚህ በተጨማሪ ደግሞ የተፈናቃው ያለንን አምስት ሳንቲም ትሁን፣ ሀያ አምስት ሳንቲም ትሁን፣ እፍጥሬም ትሁን፣ ባለን አስዋደሩም ነጋዴውም፣ የመንግስት ሰራተኛውም፣ ሁሉም ኢትዮጵያዊ የሚችለውን እያደረገ እነሱን እየረዳ እያቋቋመ ያሳለፍንበት ዘመን ነው። ዝቅተኛ ኑሮ እየኖረ ያለው ፖለቲካሊ መንግስት እየመራው አይደለም። አጠቃላይ ህዝቡ፣ መንግስት ሰራተኛውም፣ አርሶ አደሩም በኑሮ ውድነት እየተሰቃየ ነው። ይህንን አመት ከላይ እስከታች ድረስ ህገወጥ ነጋዴዎችን መንግስት እርምጃ እየወሰደልንና ለኑሮ ውድነቱ አለም አቀፍ ባህሪ ስላለው የራሽያና የዩክሬንም ጦርነት ለኑሮ ውድነቱ መባባስ ዓለም አቀፍ ተያያዥነት ያለው ቢሆንም ስግብግብ ነጋዴዎች ከላይ እስከ ታች መንግስት ሰራተኛውንና ህዝቡ የኑሮ ውድነቱን እያጠቃው ስለሆነ መንግስት ኃላፊነቱን ተወጥቶ በእነዚህ ስግብግብ ነጋዴዎች ላይ እርምጃ እየወሰደ የሚከዝኑ ነጋዴዎችን ወደ ትክክለኛ መስመሩ እንዲመጣለንና ሁለት ሺ አስራ አምስት ሰላማችን ተረጋግጦ ከኑሮ ውድነት ከሀሳብ ነጻ ሁነን አስተማማኝ ሰላም ተረጋጋ ኢኮኖሚ እንዲኖር እንፈልጋለን። ኑሮ ውድነት ሊቃለል የሚችለው ደማንድና ሰፕላይ ፍላጎትና ፍላጎትና አቅርቦት ሲጣጣም ነው። አሁን እኮ ማየት ያለብን ሀብት እየተቃጠለ ነው። የአርሶ አደሩ ንብረት እየተቃጠለ ነው። እህሉ አዝመራው እየተቃጠለ ነው። በሚያሳዝን ሁኔታ ዛሬ ራሱ የሰማሁት ምንድን ነው ወልድያ ቆቦ አካባቢ በቆና አህያውን እየለቀቀ የአርሶ አደሩን ሰብል እያበላበት ነው ወያኔ እና ምንድን ነው ፍላጎቱ እየጨመረ ነው። ሄደው ውድመቱም ደግሞ ያንን ፍላጎት ያባብስብናል። ሰላም ካለ ሁሉም ነገር ይረጋጋል፣ እንጂ ሰላም ካላለ የኑሮ ውድነት እየጨመረ ነው የምሄደው አንድ ሰላም ካለ ይሰራል፣ ስራ ካለ ምርታማነት ይኖራል፣ ምርትም ይገኛል። ስለዚህ እንግዲህ የኑሮ ውድነቱን ለማቃለል አቅርቦትና ፍላጎትን ለማጣጣም መስራት፣ እያንዳንዳችን በተሰማራንበት ውጤታማ የሆነ ስራ መስራት ይኖራል እንጂ እጅግ በጣም ከባድ ነበር ብዬ ነው በአማራ ህዝብ ላይ ብቻ ያነጣጠረ ወራሪ ኃይል ሳይሆን ኢትዮጵያን ለማፍረስ የሚንቀሳቀስ ጠላት ለሁለት ሺህ አስራ አምስት በጋራ እንደ ኢትዮጵያ ህዝብ መክተን የትግራይ ህዝብም ነፃ የሚወጣበትና አሸባሪዎች ለህግ የሚቀርቡበትና የትግራይ ህዝብም የአማራ ህዝብ እንደ ኢትዮጵያ ነጻ ወጥተን ወደ ልማታችን የምንመለስበት አመት እንዲሆን እመኛለሁ። እንግዲህ 2015 ፈጣሪ አምላክ ኢትዮጵያን የፈጠረ ጌታ የሰላም ነው የአንድነት ነው የዲሞክራሲ የልማት ተስፋ 2015 አንድ ብሎ ይጀምራል ብዬ ነው ተስፋ ይህንን ንግግሬን ይህንን ሀሳቤን የሰማ ሁሉ ቢሰማም ባይሰማም በጸሎት እንዲደግፈኝ ይላለሁ። አመሰግ ይህን ጦርነት ምን መሆን አለበት፣ በኋ ተወሰነ ሀሳብ ልንገራችሁ። ደመረጭ ሰብልን የሚያጠፋ አረም ደመረጭ፣ እያረም ብቅ ሲል ብታርመው እየተበጠሰ ይሄዳል። ሌላውም ችግር እንደዙ ነው። ከተግባብ እንግዲህ ደግሞ ለ2015 የተሻለ ህይወት ብርሃን የሆነ ዘመን ይሆንልናል ብዬ አስባለሁ። ነበግልህ ያው ጦርነቱ እንዲቋጥ ሰላምን በሰፊው ማየት የሚሻል ይመስለኛል። ሰላምን ለማምጣት ማንም ብሔር ማንም ኢትዮጵያዊ በማንኛውም ጾታ በማንኛውም እድሜ ያለ ሁሉ ሰላም እንዲፈጠር ሁሉም ሰው የራሱን ጥረት ማድረግ አለበት ብዬ ምንድን ነው ሁለት ሺ አስራ አራት መልካም ነው ብዬ የማስበው ሀሳባችን በተሻለ ደረጃ መሞላቱ ለቀጣይ ሕይወታችን ሰፊ ነገር እናገኛለን ብዬ አስባለሁ። የሁለት ሺ አስራ አራት ላይ የማስቀምጠው ነገርና በተሻሉ ወሮች የተወሰነ ከጦርነቱ መፎይታ መኖሩ የተሻለ ነገር ብዬ አስባለሁ። ወደ ሁለተኛው አጋማሽ ዝግጅታችን ስናልፍ ለችግር የተጋለጡ ኢትዮጵያውያንን ለመደገፍ ያለመ የገቢ ማሰባሰቢያ ዝግጅት ከሰሞኑ በዋሽንግተን ዲሲ ተካሂዷል። ዓለም አቀፍ ኢትዮጵያውያን ዳያስፖራ የተግባር ቡድን የተባለ ተቋም ባስተባበረው በዚህ መድረክ ላይ ከገቢ ማሰባሰቢያ መሰናዶዎች በተጨማሪ ተጋባዥ እንግዶች ንግግር አድርገዋል። በተለይ የኢትዮጵያ መንግስት ተወካዮች ሀገሪቱን ወደ ዳግም ግጭት በማስገባት ለሰብአዊና ቁሳዊ ውድመት ዳርጓታል ያሏቸውን የትግራይ ኃይሎች ይወቅሰዋል። የአሜሪካ ድምፅ ያነጋገራቸው በዩናይትድ ስቴትስ የሚኖሩ የትግራይን ክልል የሚያስተዳድረው ህወሓት ተወካይ በበኩላቸው መሰል ውንጀላዎችን አስተባብለዋል። ከሰብአዊና ቁሳዊ ውድመት አንጻር የኢትዮጵያን መንግስት መልሰው ከሰዋል። ሀብታሙ ስዩም ቀጣዩም ዘለግ ያለ ዘገባ አሰናድቷል። ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎቿን ለውጣ ውረድ የዳረጉ ሰው ሰራሽ ችግሮችን ባለፉት ጥቂት ዓመታት ውስጥ አስተናግዳለች። እንዲህ ባሉት ጊዜያት ውስጥ የትውልድ ኢትዮጵያን ድጋፍ አስፈላጊ መሆኑን ከሚያወሱት ተቋማት አንዱ የዓለም አቀፍ ኢትዮጵያውያን ዲያስፖራ የተግባር ቡድን ይሰኛል። አቶ ቤልጋሼ የተቋሙ የህዝብ ግንኙነት ኃላፊ ናቸው። በህዝባችን ላይ ም ደርሰ የኢኮኖሚ የማህበራዊ፣ የፖለቲካ ጠቅላላ የስነልቡና ቀውስ ከባድ ነው። በዚህ ውስጥ የሚያስፈልገው እርዳታም እንደዚሁ ከፍ ያለ መሆኑን እናምናለን። ግን እኔ ለሀገሬ ምንድንነው የማደርገው የሚለው ጥያቄ እያንዳንዱ ኢትዮጵያዊ መመለስ አለበት። እስራኤላውያን የሚሉት አንድ መሰረታዊ ነገር አለ። እኔ ካልሆንኩ ማን፣ ዛሬ ካልሆንኩ መቼ ይላል። ይሄ የእያንዳንዱ ኢትዮጵያዊ የህሊና የልቡና ጥሪ መሆን አለበት። ይሄ ከፖለቲካ ውጭ ነው። በፖለቲካ አስተሳሰባችን፣ በሌላ ሌላ ነገር ልንለያይ እንችላለን። የኢትዮጵያ ህዝብ ግን እንደገና ወደ ሰላሙ እንዲመለስ የሚያስፈልገውን እርዳታ በማቅረብ አብሮት በጎን በመቆም በደጀንነት የሚሆን በሚያስፈልገው ሁሉ ቆ ደግሞ መርዳት ግድ ይላል። የተግባር ቡድኑ ከሰሞኑ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ውስጥ የገቢ ማሰባሰቢያ ዝግጅት አድርገዋል። ዝግጅቱ በኢትዮጵያ ግዛት ውስጥ ለችግር የተጋለጡ ዜጎችን እንደ ራስ በመቆጠር ዲያስፖራው የተቻለውን እንዲያደርግ የማነቃቃት ዓላማ እንዳለው የነገሩን ደግሞ ከሚኔሶታ ግዛት የመጡት ከዝግጅቱ አስተናባሪዎች መካከል አንዷ የሚሆኑት ዘኒ ጀቤሳ ናቸው። እናት ሀገራችን ድምጿን አውጥታ ነው የምትጠራን ያለችው። ናው ኦር ኔቨር ነው እና በጣም የትኛውም አንድ የሚባል ክልል አይደለም ያለው። ሀገራችን፣ ህዝባችን ተርቧል አሁን ድረሱልን በምትልበት ሰዓት ላይ ይህንን አስቸኳይ የሆነ ነገር ተገንዝቦ ቶሎ ፈንድሬዘር ኢቨንት ማድረግ አለብን ተብሎ በሚነግሩኝ ሰዓት ለዛ ነው በር የመጣሁት። ኤኒቲንግ ለኢትዮጵያ እና ይህንን እንደተነጋገር ነው። ህብረተሰባችን ወዶ አይደለም ሀያ ዓመት 30 ዓመት 40 ዓመት በኖርበት ቀዮ በአንድ ቀን ነው ብር ብሎ ምንም ሻንጣ፣ ምግብ ምንም ሳይል በሩ ለመትረፍ ነው ሄደው ና እንደ ራስ መውሰድ ነው። በእነሱ ጫማ ውስጥ ራሳችንን እናስገባ። ንብረት ሀብት ያለው የወለዱ የከበዱ አሁን መንገድ ላይ ተጠለው የሚበሉት ሲያጡ ለማኝ ሲሆን አያሳዝንም? እና እንደ ራሳችን ስናየው ያንን ነገር አሁን ተባብረን ተደጋግፈን እንድናሳለፍ ነው። የተለያዩ የገቢ ማሰባሰቢያ ጨረታዎችና ክዋኔዎች በተስተናገዱበት በዚህ ዝግጅት ላይ ዋሽንግተንና አካባቢ የሚኖሩ ኢትዮጵያውያን ተሳታፊ ሆነዋል። እንዲህ ያሉትን ዝግጅቶች በማሳካትም ሆነ ኢትዮጵያና ኢትዮጵያውያን የሚጋፈጧቸውን ችግሮች በመቅረፍ ረገድ የትውልደ ኢትዮጵያውያን ሚና የላቀ መሆኑን የነገሩን አቶ አቤል ጋሼ ናቸው። እንደ አይኤምኦ ወይም ኢንተርናሽናል ማይግሬሽን ኦፊስ ሪፖርት ከአንድ ነጥብ ስምንት ሚሊየን በላይ ኢትዮጵያን ከሀገራቸው ውጭ ይኖራሉ። ከፍተኛ የሆነው ጥርቅም ደግሞ የሚኖርበት አንደኛው በተለይ ትልቁ ከሚድል ኢስት ውጭ ይሄ ዋሽንግተን ዲሲ አካባቢ ነው በጠቅላላው በነዚህ ብዙ ክለስተር ባለባቸው እንደ አትላንታ፣ ሲያትል፣ ኤልኤ፣ ቶሮንቶ ያሉት አካባቢ የምኖሩ ኢትዮጵያውያን በቁጥራችን ከፍ ያለን ስለሆን በሚፈለግብን ሁሉ በተለይ ዛሬ እንቅልፍ የማያስተኛ ሁኔታ ሀገራችን አለ። ለዚህ የሚያስፈልገው ማድረግ አለብን። ፖለቲካ ውጭ ነው፣ ይሄ የሰብአዊነት ጥያቄ ነው። ከዚህ የገቢ ማሰባሰቢያ ዝግጅት ጎን ለጎን ተጋባዥ የሆኑ የኢትዮጵያ መንግስት ተወካዮች በኢትዮጵያውያን ላይ ተጋርጠዋል ያሏቸውን ችግሮችና ከትውልድ ኢትዮጵያውያን የሚጠበቁ ርብርቦችን አመላክተዋል። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ ውስጥ ጦርነት እንዲቀሰቀስም ሆነ የበርካታ ዜጎች ህይወት አደጋ እንዲደቀንበት በማድረግ ረገድ ምክንያት ሆነዋል ባሏቸው በህዋት ኃይሎች ላይ ወቀሳ ባሰሙበት ንግግራቸው የኢትዮጵያውያን እርዳታ የሚፈለግበትን ዘርፍ አመላክተዋል። እኔ ካልጨቆንኩ አገር ሰላም አትሆንም የሚል የፖለቲካ ዘይቤ የሚከተለው ቡድን ሀያ ሰባት ዓመት ስልጣን ላይ ተቀምጦ ስሙን እንኳ ያለወጠ ነጻ አውጪ ግንባር እና የኢትዮጵያና ህዝቦቿ ጠላት በመንግስት የቀረቡለትን የሰላም አማራጮች ረግጦ ከኦገስት 24 ጀምሮ በአማራና አፋር ክልሎች ላይ እንደለመደው የህዝብ ማዕበል በማሰለፍ ሁሉን አቀፍ ወረራ ጀምሯል። መንግስትም በሀገራዊ ኃላፊነት ልክ የቡድኑ አገር የማፍረስ አላማ እንዳይሳካ አስፈላጊውን ውጤታማ እርምጃ እየወሰደ ይገኛል። የጎዱ የጤና እና የትምህርትና የመሰረተ ልማቶች መልሶ ማቋቋም፣ የትምህርት ቁሳቁሶችን እና መጻሕፍትን በማሰባሰብ ከኤምባሲውም ይሁን በግላችሁ ይህንን ወደ አገር ቤት እንዲደርስ ለማድረግ እንበርታላለው። መድኃኒቶችና የህክምና መሳሪያዎች በራሳችሁ ወጪ በማጓጓዝ ወደ ኢትዮጵያ በማድረስ የበኩላቸውን አስተዋጽኦ አጠናክራቸው እንድትቀጥሉም እንዲሁ ጠይቃለሁ። ሌላኛው ተናጋሪ በተባበሩት መንግስታት ድርጅት ውስጥ የኢትዮጵያ ተወካይ የሆኑት አምባሳደር እታዬ አጽቀ ስላሴ ናቸው። ያልደረቀ እንባ በርካታ ነው። ያልጠገቀ ቁስል በየዘመናት ሲመረቅዝ የኖረ በርካታ ነው። ያልመተረና ያልተቋጨ ሀዘን አያሌ ነው። ይህም እያለ ሌላ ሞት ይደገሳል። ስንት ጊዜ ነው ኢትዮጵያዊ የሚሞተው? ገና በ13 በ14 በ15 ዓመታቸው ህይወት ምን እንደሆነ ትርጉሙን የማያውቁ በርካታ ለጋ ወጣቶች፣ ለእኛ ተንኮል፣ ለእኛ ስግብግብነት፣ ለእኛ ንፉግነት መሥዋዕትነት የሚሆኑት በርካቶች ናቸው። አምባሳደር ታዬ እንዲህ ባለው ዝግጅት የሚሰባስቡት ድጋፍ ኢትዮጵያውያን ያለውን ፋይዳም አስረድተዋል። በዚህ ምሽት የምታደርጉት አስተዋጽኦ በሙሉ እያንዳንዱ ለተጎዱ ወገኖቻችን፣ ቤታቸው ለፈረሰ፣ ክብራቸው ለተደፈረ እህቶች፣ እናቶች ለተጎሳቆሉ በክረምት ወንዝ አቋርጠው ቀያቸውን ለቀው ለተሰደዱ ቢቻለን ደግሞ በቀጣይነት ህዋት እንዲህ እንደነወጠን ስለማይቀጥል በርካታ እናቶች ከረሃብ ወደ ጤኔ የሚሸጋገሩ በትግራይ ክልል ውስጥ ያሉ በመሆኑ በቀጣይ ለነሱ ለመድረስ ይህንን ዓላማ ያደረገ ጽኑ ኢትዮጵያዊነትን የገነባ በጠንካራ አለት ላይ የተመሰረተ አስተሳሰብን በመያዝ ኢትዮጵያን የማሻገር ኢትዮጵያን ወደፊት የማስቀጠል የጋራ ኃላፊነት እንደሆነ ለመግለጽ እወዳለ። በዝግጅቱ ላይ በተጋባዥ ተናጋሪነት የቀረበችው ኖሞር የተሰኘው እንቅስቃሴ መስራች ኸርሜላ አረጋዊ በበኩሏ በኢትዮጵያ ውስጥ በተደጋጋሚ የተፈጠሩ ችግሮችን በመቅረፍ ረገድ የጠያቂነት ባህል የሚጫወተውን ሚና አውስታለች። የሰሜኑን ጦርነት ተከትሎ ሊበረታታ ይገባል ያለችውን ማህበረሰባዊ ኃላፊነትም ጠቁማለች። በዚህ ሰዓት ባህላችን ሊለወጥ ይገባል እላለሁ። በማህበረሰብ ውስጥ ያለው የመነጋገር ደረጃ ሊሻሻል ይገባል። ሰዎች በአስቸጋሪ ሁኔታ ውስጥ እያለፉ ይገኛሉ። የደረሰባቸውን እንዲናገሩ ልናበረታታቸው ይገባል። ይሄ ረዥም ጊዜ የሚወስድ ሂደት እንደሆነ ረዳለሁ። ልናስብበት ግን ይገባል። በህወሀት ጦር አባላት አማካኝነት በአጎራባች ስፍራዎች በሚኖሩ ህጻናት ወንዶችና ሴቶች ላይ የደረሱ ጉዳቶች አሉ። እኚህ ጉዳዮች ሊነገሩ ይገባል። በተጎጂነት መንፈስ ውስጥ እንዳይቆዩ ተጎጂዎቹ ስለተፈጠረው ነገር መናገራቸው የበለጠ ተቀባይነት እንዲኖረው ማድረግ ያሻል። በመድረኩ ላይ ከተስተጋቡ ሀሳቦች መካከል በተለይ የትግራይ ኃይሎች ላይ የተሰነዘሩ ክሶችን በተመለከተ ያነጋገርናቸው የትግራይን ክልል የሚያስተዳድረውን መንግስት በዩናይትድ ስቴትስ የወከሉት አምባሳደር ፍስሐ አስገዶም በመድረኩ ላይ የትግራይ ኃይሎች የቅርብ ጊዜውን ጦርነት ቀስቃሽ ተደርገው የመጠቀሳቸውን አግባብ ውድቅ አድርገውታል። በፈረንጆቹ ነሐሴ ዘጠኝ ነው በደበቢት በኩል በከባድ መሳሪያ የትግራይ ኃይሎችን የደበደቡት። ይህንን ለዓለም ሕብረተሰቡ ወቅት አሳውቀናል። በግንባር ያሉ የጦር መኮንኖች ያደረጉት እንዳይሆን በጡ ማጣሪያ አድርገን ከላይ ኃላፊዎች ኤታማዦር ሹሙ ጠቅላይ ሚኒስትሩ ጦርነቱ እንዲጀመር መመሪያ እንደሰጡ አሳውቀናል። የዓለም ህብረተሰብ ትግራይ ውስጥ ያለው ሁኔታ እንዲቀየር መሰረታዊ አገልግሎቶችን ፍቀዱ ብሎ ቅርቃር ውስጥ ስለከተታቸው በአንድ በኩል ለሰላም ዝግጁ ነን የት ቦታ ነን እያሉ፣ በሌላ በኩል ጦርነቱ ቢጀመር እኛ የምትጠየቅን በሚል ከኤርትራ መንግስት ጋር ተሻርከው የኢትዮጵያን ሰራዊት ወደ ኤርትራ በኩል አሳልፈው በአራት በአምስት ግንባር የተሟላ መልኩ ጠርነት ክፍሶ እና ከአሁን በፊትም እንዳሉት ኤርትራ ገባም ብለዋል። አሁንም አልገባም እያሉ ናቸው። በቅርብ ለሚያናግሯቸው ባለስልጣኖች ደግሞ ኤርትራ ቢገባ ስለማይቀርላቸው ብለው ነው ይላሉ። ስለዚህ የእነዚህ አምባሳደሮች ውሸት ነው የኢትዮጵያ ሌላ አዲስ ነገር ቢያመጡና ኢትዮጵያ ወደ ሰላም የምትሄድበት ሁኔታ ሊያሳይ ነው እንጂ የትግራይን ህዝብና ና እሱን ይመራ ያለውን ድርጅት ከመጥላት አልፈው ሌላ ቁም ነገር ቢያመጡ መደማመጥ ሲኖሩ ይችላል። በዚሁ መድረክ ላይ በተለያዩ የሀገሪቱ ስፍራዎች ላይ ለደረሱ ሰብአዊ ጥፋቶችና ኢኮኖሚያዊ ውድመቶች ጋር በተያያዘ የህወሓት ኃይሎች በክፉ መነሳታቸውንም አይስማሙበትም። ህጻናትን ወደ ጦርነት የማሰለፉ የመማገድ ጉዳይ የትግራይ ኃይሎችን አይመለከትም። ይሄ ውሸት ሲደጋገም እውነት ይመስላል የሚል ትረክ ተጠቅሞ የአዲስ አበባ ፖለቲከኞች የሚያደርጉት ነው። የትግራይ ኃይሎች መሰረተ ልማትን አያፈርስም፣ በተጨባጭ የላቸው። ጦርነት ባለበት አካባቢ የጦርነት ሰለባ የሆኑ ዜጎች ይኖራሉ፣ ያሳዝኑ። ሆን ተብሎ የጠፋው የትግራይ መሰረተ ልማት፣ ሆን ተብሎ የተገደለው የትግራይ ወጣት፣ ሆን ተብላ ደፈረችው የትግራይ እናትና ይህንን ትግራይ ላይ የሰሩትን ዓለም የሚያውቀውን የዘር ማጥፋት ጦርነት ጀኖሳይድ፣ በተመሳሳይ ሌላው ቦታውን ት ተጽመዋል ብለው ለማካካስ የሚያደርጉት ፕሮፓጋንዳ ነው። ብዙ ጊዜ ተነጋገርንበታል በብዙ ሚዲያዎች። ነገር ግን አሁን በተጨባጭ የእኛ እስከ ቆቦ ደርሷል። ሚዲያውን ይልቀቁትና የትግራይ ሰራዊት ምን እያደረገ እንደሆነ በህዝቡ መሀል ይታይ። ምክንያቱ ህዝብ አለዛ ሰው ይኖራል። በምን አይነት አያያዝ ሰራዊታችን እየያዘው እንደሆነ የትኛው መሰረተ ልማትም እንዳሰሩ። አምባሳደር ፍሳ በንጹሐን ላይ የደረሰው በደሎችና የመብት ጥሰቶችን በተመለከተ ተወቃሽና ተጠያቂ መሆን የሚገባው የኢትዮጵያ መንግስት ሊሆን ይገባም እንደነበር ተናግረዋል። ወደ ሁለት ዓመት በተጠጋው የኢትዮጵያ ውስጥ እርስ በርስ ግጭት ውስጥ በርካታ ሰብአዊና ቁሳዊ ጥፋቶች ደርሰዋል። የተባበሩት መንግስታት ድርጅትን ጨምሮ በተለያዩ አካላት የወጡ ሪፖርቶች በሰሜን ኢትዮጵያ ጦርነት ወቅት የዘር ማጥፋት መፈጸሙን የሚያመላክቱ በቂ መረጃዎች አለመገኘታቸውን ቢጠቅሱም እንደ ጦር ወንጀል ሊቆጠሩ የሚችሉ የጭካኔ ተግባራትና በደሎች መፈጸማቸውን አስታውቀዋል። በእነዚህ የሰብአዊ መብት ጥሰቶች ውስጥ ሁሉም ተፋላሚዎች እጃቸው እንዳለበት መግለጻቸው ይታወሳል። የጦርነቱ ሰለባ ለሆኑ ዜጎችም ዓለም አቀፍ ርብርብ እንዲደረግ ጥሪ ሲደረግ ሰንብተዋል። ይህም መድረክ ያዘጋጀው ዓለም አቀፉ የኢትዮጵያውያን ዲያስፖራ የተግባር ቡድን አባላት በዝግጅቱ የተሰባሰቡ ድጋፎች ለታለመላቸው ሰብአዊ ግቦች በቅርቡ እንደሚውሉና የድጋፍ ስርጭቱን በተመለከተ ግልጽነትን ታሳቢ ያደረገ አሰራር እንደሚተገበርም አስታውቀዋል። ለአሜሪካ ድምፅ ሀብታሙዝ I'm <laughs> going Ba me tala me የተከበራችሁ አድማጮች የዛሬ ቀዳሜ ጳጉሜ አምስት ቀን 2014 ዓ ም የአዲስ ዓመት ዋዜማ ዝግጅታችንን አጠናቀናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁና ሳስተናግዳችሁ ያመሻውት እንግዲህ ወልዴ ነኝ። አብራችሁን ስላመሻችሁ አመሰግናለሁ። ከመላ የአሜሪካ ድምፅ ባልደረቦች የመልካም አዲስ ዓመት ምኞታችን ይድረሳችሁ። እንቁጣጣሽ! And go, thank you